ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የአውስትሬልያ ቀይ መስቀል በአፍሪካ ቀንድ በድርቅ በእጅጉ በተጠቁት የሶማሊላንድ ገጠር አካባቢዎች ተንቀሳቃሽ የጤና ክሊኒኮችን እየደጎመ ነው። በአሁኑ ወቅት በሚሊዮን የሚቆጠሩ ሰዎች አስቸኳይ የምግብና ውሃ አቅርቦት የሚያስፈልጋቸው ሲሆን እስከ ወርሃ ጁን በቂ ዝናብ ካልጣለ ግና ሁኔታው ከድርቅም አልፎ ወደ ረሃብ መሸጋገሩ በይፋ እንደሚነገር ይጠበቃል። በበረሃማው ሶማሌላንድ የሚኖሩ በመቶዎች የሚቆጠሩ አርብቶ አደሮች ካርጌሳ ምዕራብ በድንኳን ወደ ተከተመችው ዋኪስ ዱከር መንደር አቅንተዋል። ወደ ድንኳኒቱ መንደር ከከተሙት ውስጥ አንዱ የኦማር ቤተሰቦች ይገኙበታል። ባለፉት ሁለት ዓመታት ውስጥ ብቻ ድርቅ ከሃያ ጊዜያት በላይ ከቀየ ቀየ አፈናቅሏቸዋል። ቀደም ሲል ሦስት መቶ ፍየሎች የነበሯቸው ሲሆን አሁን ግን የቀሯቸው ሃምሳ ብቻ ናቸው። ኦማር አቢ አብዲ ቤተሰባቸው ከዚህ ቀደም እንዲህ ላለ የከፋ ድርቅ ተጋልጦ እንደማያቅ ሲናገሩ በሕይወቴ ውስጥ እንዲህ ያለ ድርቅ አይቼ አላውቀም። ከእንስሳቶቻችን ጋር ከስፍራ ስፍራ አብረን ተዘዋውረናል። እዚህ ስንደርስ ግና ሁሉም ሕይወታቸው አልፏል ብለዋል። ባለቤታቸው ወይዘሮ አናብ ሙስ አደንም እንዲሁ ከስድስት ልጆቻቸው ጋር ድርቁን ለመቋቋም እየታገሉ ነው እያንዳንዷን ዕለት የሚቋቋሙትም ደረቅ ሩዝ ከልጆቻቸው ጋር በመጋራት ነው። በሞትና ሕይወት መካከል ያለውን የሦስት ዓመት ወንድ ልጃቸውን ነፍስ ለማቆየት እየተፍጨረጨሩ ሲሆን የሁለት ዓመት ሴት ልጃቸውን አምና ቀብረዋል። ወንድ ልጃቸው ለሕመም በተዳረገበት ወቅት እንደ መታደል ሆኖ የአውስትሬልያ ቀይ መስቀል ተንቀሳቃሽ የጤና ክሊኒክ በአካባቢው የቆመበት ወቅት ስለነበር ልጃቸውንም ሐኪም ዘንድ ማድረስ መቻላቸውን ገልጠዋል። የአውስትሬልያ ቀይ መስቀል ድንገተኛ ድራሽ ሥራ አስኪያጇ ጄስ ሌስ ክሊኒኮቹ በሶማሌላንድ ገጠራማ ቀዮች ሕይወቶችን እየታደጉ መሆናቸውን ሲያስረዱ፣ በሚሊዮን የሚቆጠሩ ሰዎች ለረሃብ ተጋልጠዋል። የአውስትሬልያ ተንቀሳቃሽ የጤና ክሊኒኮች ድጋፋቸውን እየቸሩ ነው። በመላው ሶማሊያ የሴቶችንና ሕፃናትን ሕይወቶች ለመታደግ እንዲቻልም በሚቀጥሉት ሁለት ወራት ውስጥ ክሊኒኮቹን በእጥፍ ለመጨመር ተልመዋል በማለት ተንቀሳቃሽ ክሊኒኮቹን ወደ አገር አቀፍ ድጋፍ ሰጭነት ለማሸጋገር በአውስትራሊያ ቀይ መስቀል በኩል ዕቅድ መኖሩን አመላክተዋል። ዋና የሕክምና ቡድን መሪ ዶክተር ሳሊን ኢብራሂም በበኩላቸው የክሊኒኮቹ ቀዳሚ ተግባራት ለሕፃናትና ሴቶች የሕክምና አገልግሎት መስጠት መሆኑን ሲጠቅሱ እንደ ፖሊዮ ኩፍኝና ቲታነስ ለመሳሰሉቱ የተለያዩ ዐይነት ክትባቶችን እንሰጣለን በማለት ተናግረዋል። ብርቱ ድርቅ ላለፉት ሦስት ዓመታት ያህል ጸንቶ አለ። አማኞች ዝናብ እንዲጥል ይጸልያሉ። በአሁኑ ወቅት በመላው ሶማሊያ ከስድስት ሚሊዮን በላይ ሕዝብ ያለበቂ ምግብና ውኃ ይገኛል። በድርቁ በብርቱ የተጎዱትን ለመርዳት አንድ የአካባቢው ነጋዴ ጀሪካኖቻቸውን በአካባቢው ካለ አንድ ኩሬ እንዲሞሉ በማድረግ ያግዛሉ። አርብቶ አደሯ ፋጡማ አሌ ጀሪካኖቿን ውኃ ለመሙላት ለሰዓታት በእግሯ ትጓዛለች። የውሃን ችግር አንስታም ስትገልጥ We haven't had water for the last three months. ላለፉት ሶስት ወራት ውሃ አልነበረንም። ያለችኝን ውሃ ለእንስሳቱና ለቤተሰቤ ተሰጥ ወዲያውኑ እሷም ታልቃለች በማለት በአካባቢው ስላለው ብርቱ የውሃ ችግር ትናገራለች። ምንም እንኳን ወቅቱ አካባቢው ርጠብ የሚልበት ቢሆንም መሬቱ ግና ከቶውንም በየዕለቱ ወደ ባሰ ድርቀት እየተሻገረ